ዶክተር ዮሐንስ ክንፉ በካምብራ ዩኒቨርሲቲ የሉላዊ ጤናና ምጣኔ ሀብት መምህር ሰሞኑን በአጭር አጠራር አፍሪካ ኤንድ ኮቪድ-19 ፓንደሚክ በሚል ርዕስ ከሌሎች ሁለት ተመራማሪዎች ጋር ሆነው አንድ ጥናታዊ ጽሁፍ አቅርበዋል። በጥናታዊ ጽሁፍ ላይ እንደተጠቀሰው አፍሪካ ውስጥ ለመጀመሪያ ጊዜ የኮሮና ቫይረስ መከሰት ሪፖርት የተደረገው ፌብሩዋሪ 14 ነው። ከጊዜው አጭርነትና ጥራት ያለው ዳታ ስብሰባ መጠን አኳያ ሊያደርሱ እያደረሰ እና ሊያደርስ ስለሚችላቸው የህይወትና የመጣኔ ሀብት ጉዳዮችን በተመለከተ የጥናታችሁ ሞዴል ጥልቀትና ስፋትን እንደምን ይገልጹታል? በቅድሚያ ካሳሁን ስለጋበዝከኝ አመሰግናለሁ። እንግዲህ ምንድን ነው ያደረግነው? እንደገለጽከው ይሄ በሽታው ወይም ደግሞ ወረርሽኙ እንደተከሰተ ማለት ነው በተለያዩ አካባቢዎች ሲከሰት ቁጥሩ በመጀመሪያ በትንሽ በትንሹ ነበረ እየመጣ ያለው፣ ከቻይና ከጀመረ በኋላ ነው። ይህ ስርጭት እያደገ በመጣ ጊዜ ምን አይነት መልክ ይኖረዋል በአፍሪካ የሚለውን ማሰብ ጀመርን። የሙያ ጓደኞቻችን በእንግሊዝ በአሜሪካ፣ እንዲሁም እዚህ በአውስትራሊያ እና ሌላ ቦታ የመጪውን ሁኔታ በመተንበይ እና የጤና ዘርፉም መዘጋጀት ስላለበት ሁኔታ ለማመላከት ጥናቶች መስራት ጀመሩ። በአፍሪካ ያለውን ችግር እኛ ስለምንረዳ፣ ማለት የጤና አቅርቦት ላይ እስኪ ምን ይመስላል የሚለውን ነው ለመመልከት የጀመረው እና ያንን ስናደርግ ብዙ የመረጃ እጥረቶች አሉ። አንደኛ በሁሉም የአፍሪካ ሀገሮች በሽታው ገና አልተሰራጨም ነበር በደንብ ሁለተኛ፣ ያም እንኳን ቢሆን አፍሪካ ሀገሮች በቂ መረጃ የላቸውም መሰረታዊ የመረጃ ነገሮች ላይ ማለት ነው። ስለዚህ ያ የመረጃ እጥረት እንዳለ ሆኖ የተጠቀምነው መንገድ ምንድን ነው? መረጃ መረጃ በጎደለው ላይ በመሙላት ማለት ስታቲስቲካዊ ስታቲስቲካል መንገዶችን በመጠቀም ማለት ነው። ሌላም ደግሞ እንደዚሁ ትንቢያ በምታረግበት ጊዜ የትንቢያ መሰረታዊ የሆኑ መንገዶች አሉ። እነሱንም ሳይንሳዊ የሆነው መንገድም ተከትለን ማለት ነው። ይህ እንዳለ ሆኖ ግን ያቀረብነው መረጃ እንደ መጀመሪያ ደረጃ መረጃ ነው፣ ማለት አዳዲስ መረጃዎች ሲመጡ ይሻሻላል ማለት ነው። ሁለተኛ ደግሞ ትንበያ ማለት ባለው መረጃ ላይ መሰረት አድርገ ማለት ነው፣ እና የመረጃ ጥራትም ትንበያውን ያደርገዋል። ስለዚህ ለማጠቃለል ያህል አዎ፣ መረጃው ጉድለት የነበረው ነበር። መረጃውን ከመሙላ ሞክረናል። ነገር ግን በሌሎቹም የዓለም ክፍል ያሉ ጓደኞቻችን የሙያ ጓደኞቻችን እያደረጉ ያሉት ትንበያ ከዚ የተለየ አይደለም። እናም እነሱም በየጊዜው ይህንን እንትን እያሉት ነው እያስተካከሉት መረጃ ተጨማሪ ሲመጣ እንደገና ደግሞ ግምታቸውንም እያሻሻሉ ነው እያደረግን ያለ ነው። የሁላችንም ፍልስፍና በአንድ ነገር ማጠቃለል ይቻላል። ምንም መረጃ ሳይዙ ከመንቀሳቀስና ፖሊሲ ከማውጣት የተወሰነ መረጃ በጎደለ መረጃ ላይ መሰረት አድርጎ የተተነበየ ቢሆን መጠቀም በሚለው ላይ ነው ማለት ነው። በዛ መሰረት ይሄንን የሰጣ ነው ጥናታዊ ጽሑፋችሁ ላይ እንዳቀረባችሁት በተለይ አፍሪካን በተመለከተ ኮሮና ቫይረስ የሚያደርሳቸው የመዛመቱ ወይም ደግሞ ጉዳት የማድረሱ መጠን በሰሜናዊው አፍሪካ የላቀ እንደሚሆንና በምስራቃዊ አፍሪካ አነስ ያለ ሊሆን እንደሚችል አቅርባችኋል። ይህ ምን ማለት ነው? አዎ እንግዲህ መሰረታችን ስናጠና ማለት ቫይረሱ እንግዲህ ሁሉንም የህብረተሰብ ክፍል ነው ያጠቃው። ሞቱ በእድሜያቸው በገፋና የተለያየ በሽታ ያላቸው ሰዎች ላይ እየጠነከረ ቢሆንም ግን ቫይረሱ ግን ሁሉንም የህብረተሰብ ክፍል ነው የሚያጠቃው ግን እኛ ይህንን ምን ያህል ይጠቃሉ የሚለውን እንዳልከው በሰሜን አፍሪካ በዛ ያለ ነው። በኋላ እንመለስበታለን። እሱን ስናደርግ ምንድን ያለው ምን ምን አይነት ቅርታ በመጠቀሜ ፋክተሮች ወይም እነሱን የቫይረሱን መስፋፋትን የሚያግዙ ኃይሎች አሉ የቫይረሱ ደግሞ እንዳይስፋፋ እንዳጋዥ የሚሆኑ አሉ እና ይህንን በመጀመሪያ የለየ ነው። ምናልን አንድ ሀገር በጣም ከተሜ ከሆነች አንድ ሀገር በጣም በኢኮኖሚ አደገች ከሆነች ትራንስፖርትን እና የመሳሰሉት ነገሮች እና ደግሞ ሰው መሰረታዊ የስራ ዘርፍ ላይ ስለሚሰማራ ብዙ ሰው ብዙ ሰውን የማግኘት እድል ስለሚኖረው የበሽታው መስፋፋት ትልቅ ነው የሚል ሃይፖቴሳይዝ ማለት መላምት መታ። ስለዚህ በአደረግነው ሞዴል ውስጥ ሰማይነትን ከተትን እንደነገርኩ የኑሮ ደረጃን ከተትን፣ ሌላም ደግሞ የከተት ነው እንዴት ነው የጤና ስርዓት ውስጥ ምን ይመስላል የሚለውንም ከተትን ነው። ይህንንም ደግሞ የከተት ነው እንዴት ነው የተሻለ የጤና ስርዓት ያላቸው ቫይረሱን በትክክል የመለየት ተግባርም ሊያደርጉ ይችላሉ። ስለዚህ እነዚህ አሁን ያልካቸው የሰሜን አፍሪካ ሀገሮች በዚህ አንጻር ስታያቸው የተሻለ እድገት ያላቸው ናቸው። የጤና ስርዓታቸው የተሻለ ነው ስለዚህ አይደንቲፋይ ማለት ሊለዩ ይችላሉ እና ደግሞ ከሌላ አፍሪካን አገርም ስታያቸው እድሜያቸው ከስልሳ በላይ ያሉ ሰዎች ሰፋ ማለት ትልቅ ምጣኔ አለው እና ይሄ ይሄ ነገር ነው በአንድ ላይ ተጠራቅሞ የእነሱን ቁጥር ያደርገው ከዚህ በተጨማሪ ማለት መግለጽ ፈልገው የቫይረሱ የመጀመሪያው ስርጭቱ የሚወሰነው አገሮች ከሌሎች ሀገሮች ጋር ያላቸው ግንኙነት ነው ለምሳሌ በአየር ግንኙነት ማለት ነው ብዙ የአየር ግንኙነት ያላቸው ሀገሮች መጀመሪያ ነው የሚያገኙት የብክለቱን ሁለተኛም ደግሞ አንዴ ያኛው ቁጥር አንዴ ደግሞ እየጨመረ ሄዳል ብዙ ትራፍ ማለት መንገደኞች ካሉ የሚበከሉትም ይጨምራሉ ስለዚህ እነዚህ እነዚህ ነገሮች በአንድ ላይ ነው ሰሜን አፍሪካውን ቁጥር የጨመረው። በተጨማሪም እነዚህ ሰሜን አፍሪካዎች ከአውሮፓ ጋር በጣም የቀረቡ ናቸው። ስለዚህ የጎብኞችን ሁኔታ እዛ ትልቅ ነው። እነዚህ እነዚህ ተጠራቅሞ ነው እንግዲህ ሰሜን አፍሪካን ከፍተኛ ተጠቂ አድርገን ያስቀመጥ ነው። ጥናቱ ቅድም እንዳነሱት የመነሻ ወይም መንደርደሪያ ነው። ከዛ ባሻገር በየጊዜውም ረጃዎች በተለዋወጡ ቁጥር እንደዚሁ ታካይ ማሻሻያ ለውጦች ይደረጉበታል። በዚሁ በቀረባችሁ ጥናት ላይ ትንበያዎች አሉ። እስከ ጁን ወርሃ ጁን ማብቂያ ድረስ ኤፕሪል መጨረሻ ጀምሮ በኤፕሪል መጨረሻ ላይ ለምሳሌ ኢትዮጵያ ውስጥ እና አንዱን እንደ ምሳሌ ከዛም ባሻገር በከፍተኛ ደረጃ ምናልባት ጥቃት ሊደርስ ይችላል ወይም መስፋፋ ፋት ሊኖር ይችላል ብለው ያሰባችሁት አልጄሪያን ነው። በነዚህ በሁለቱ መካከል የኢትዮጵያ ቁጥር ማነስ የአልጄሪያ ከፍ ማለትን እንዴት ይጠቅሱታል? ከዛ ባሻገርስ በመላኩ በአህጉሩ በአፍሪካ ምን ያህል ቁጥር ላይ ሊደርስ ይችላል በዚህ በኮሮና ቫይረስ ተጠቆ የተያዙና የሞቱ ቁጥር እንግዲህ በእኛ ግምት መሰረት ምንድን ነው? አሁንም በፈረንጆቹ አቆጣጠር ነው የምንጠራው አይደለም። ስለዚህ በጁን ሰላሳ በፈረንጆቹ አቆጣጠር እዛ አካባቢ ወደ አስራ ስድስት ነጥብ ሶስት ሚሊዮን አፍሪካኖች በቫይረሱ ተጠቂ ሊሆኑ ይችላሉ ነው የምንለው። ካሁን አሁን ያለ ነው እንግዲህ ኤፕሪል ላይ ነን አይደለ? ስለዚህ በመጪዎቹ ሁለት ወራቶች እዛ ድረስ ይደርሳል ነው የምንለው። አስራ ስድስት ነጥብ ሶስት ግን ይሄ የእኛ ትክክል ማለት የቀረበ ግምት ነው የምንለው ነው በእንግሊዝኛው ፖይንት ኤስቲሜት የምንለው ነው። ግን ይሄ ቁጥር እስከ ዘጠና ስምንት ዘጠና ስምንት ሚሊዮንም ሊደርስ ይችላል በመላው አፍሪካ ማለት ነው። እና በስታየው አፍሪካ ያሉ የተለያዩ ክፍሎችን ስታየው ይሄ ቁጥር ከሰሜን አፍሪካ ቀጥሎ ትልቁ የሚሆነው በደቡብ አፍሪካ ነው ወደ ሁለት ነጥብ ስምንት ሚሊዮን ነው እንግዲህ የምንገምተው ጁን ሲያልቅ። ግን ያም ደግሞ ቁጥር እስከ አስራ አምስት ሚሊዮንም ሊሄድ ይችላል ነው ግምቱ እና ቀጥሎ ያው ምዕራብ አፍሪካ አለና በእኛ ግምት ኢትዮጵያ ያለችበት የምስራቅ አፍሪካው ለጊዜው አነስተኛውን ቁጥር ነው የሚይዘው። ይሄም እንዳልኩ ለምንድን ነው ከሌሎቹ የአፍሪካ አካባቢዎች ሲታይ ይሄኛው በእድገቱ ዝቅ ያለ ነው። የከተሜው ቁጥር ዝቅ ያለ ስለሆነ ነው። ከውጭ ዓለም ጋር ያለውን ቁጥር ግንኙነቱ ዝቅ ያለ ነው እና እዛ እነዚህ እነዚህ ነገሮች ናቸው አሁን ቁጥሩን ያሳነሱ። ግን ይሄ ማለት ምንድን ነው በዚሁ ይቀጥላል ማለት አይደለም። ለምንድን ነው በሽታው ወደ ሕብረተሰቡ ሲዘልቅ በስፋት ይሆናል እና በሌሎች ሀገሮች የተተገበሩ ያሉት የሶሻል ዲስታንሲንግ የሚባሉት ኢንተርቬንሽኖች ወይም የመንግስት ጣልቃ ገብነት በነዚ ሀገሮች ላይ ላይተገበር ይችላል። እንደ ኢትዮጵያ ያሉት ላይ ፍቅር በቁ የሚባል ማለት ነው፣ ሶሻል ዲስታንስ። ስለዚህ ይሄ የመጀመሪያው ቁጥር ነው እንጂ ቁጥሩ ከዚህም የሚብስ ነው የሚሆነው እና ወደ አልጄሪያ እና ኢትዮጵያ ባል ክቶ ያው ተመሳሳዩ። ኢትዮጵያ ቫይረሱ የጀመረው በቅርብ ጊዜ ነው ከአልጄሪያ አንጻር ማለት ነው። እያ ደግሞ ወሳኝነት አለው ማለት ነው። ሁለተኛ እስካሁን በኢትዮጵያ ውስጥ ቫይረሱ በአብዛኛው የተወሰነው ወይም ከትራቭል ወይም ከአየር ጉዞ ጋር የተያዘ ነው። ወደ ኮሚኒቲ ውስጥ ብዙ አልገባም፣ መረጃው እንደሚያመለክተው ማለት ነው። ስለዚህ ገና ገና መጀመሪያው ላይ ማለት ኢፒዲሞሎጂ አጠራር እንግዲህ የተለያዩ ደረጃዎች አሉ። የመጀመሪያው ገና ቫይረሱ የሚገባበት ነው። ያ ቫይረሱ ከገባ በኋላ የሚጨምረው አካሄድ በእንግሊኛ አጠጣ ኤክስፖኔንሽል ነው። በጣም የሚለጠጥበት ጊዜ ነው። ያ ጊዜ ሲያልፍ እንደለጠጡ ይቀጥላል፣ ግን ዝግ ባለ መጠን ነው የሚያደርገው። በእንግሊኛ ልበለው በጣም አዝናለው የመጀመሪያው ኢንክሪዚንግ ሬት ማለት ነው። የሚቀጥለው ላይ ደግሞ ዲክሪዚንግ ሬት ማለት ነው። ይህ ከሆነ በኋላ ነው በአብዛኛው አሁን ፍላት ያደርጋል ምናምን የሚሉት የሚመጣው እና ኢትዮጵያ ገና የመጀመሪያው ላይ ናት እና እንዲያውም በኛ ግምት መሰረት ማለት ነው። ባለው ዳታ በራሱ በኢትዮጵያ ዳታ ብታየው አንድ መረጃ ብገልጽልህ በኢትዮጵያ ስታየው በኢትዮጵያ በአሁኑ ደረጃ እያለ ያለው ማለት የምጠቅስልህ ዛሬ አክል አስራ አንድ ነው። ከዛ አንድ ሳምንት በፊት ባለው መጠን የኢትዮጵያ ቤቱ እያደገ ያለውን ስምንት በመቶ ነው። ማለት በየቀኑ ሬቱ በየስምንቱ በመቶ ነው እያደገ ያለው። በዚህ ሬቱ ከቀጠለ ምንድን ነው የሚሆነው? የተጠቂዎቹ መጠን በየአስራ ሁለት ቀኑ እጥፍዮ ነው ይሄዳል። በየአስራ ሁለት ቀኑ ማለት ነው። ምሳሌ የአልጄሪያን ብጠቅስልህ አልጄሪያ ላይ የመጀመሪያ ላይ የአምስት ቀኑ ነበረ እጥፍ የሚሆነው እና ለዛም ነው ልዩነቱ እና ይህም ደግሞ እንደነገርኩ የአልጄሪያው ላይ ኮሚዩኒቲ ስለሆነ ቤድ ስለሆነ ነው። የኢትዮጵያ ገና አሁን ከትራቭል ጋር የተያዘ በመሆኑ ነው። የጊዜ ጉዳይ ነው እንጂ ጊዜው እየጨመረ ሲሄድ እና ወደ ህብረተሰቡ ሲመጣ በጣም ቁጥሩ እጥፍ ነው የሚሄደው ማለት ነው። ለምሳሌ ጎረቤታችን ጅቡቲን ብትወስድ በአሁኑ ጊዜ ቁጥሩ ራሱ እያጠፈ ያለው በየአራት ቀን ውስጥ ነው እና ይሄ መሬቱን የበሽታውን ስርጭት በዛች ስ በጅቡቲ ውስጥ በጣም ነው የሚጨምረው። በእኛ ትንቢያ መሰረት ጅቡቲ ዋናዋ ብዙ የሚተኩባት ሀገር ናት። ከመቶ አንጻር ሲወሰድ ማለት ነው። ኮሮና ቫይረስ መስፋፋት የሚያደርሰው ጉዳት መጠን ከፍ ያለ ሊሆን ይችላል፣ በየትኛውም ዓለም ባደጉትም ባላደጉትም አገሮች ላይ ኢትዮጵያን ጨምሮ፣ ወይም ባደጉት አውስትራሊያና አሜሪካን አካቶ እንደዚሁ። በተለይ በታደገ አገሮች ያሉ የሞቾች ሰዎች ወይም በበሽታው የተያዙ ሰዎችን ቁጥር መግለጽ ማለት አንድ የጤና ቀውስ የበለጠ ፍርሃት እንዲፈጠር ያደርጋል። ሁለተኛም ያለው የህዝብ የጤና ስርዓት ያንን መቋቋም የሚችልበት ሁኔታ ላይ አይደለም። ከዛም አልፎ ከብሔራዊ ጸጥታ ወይም ደህንነት አኳያም ይታያልና ትክክለኛውን መረጃ እነዚህ ሀገራት ይፋ ያደርጋሉ ብለው ያስባሉ ወይስ ሌላ አማራጭ አላቸው? ያንን እውነተኛውን መረጃ አሳንሶ ከማቅረብ ባሻገር በአሁኑ ወቅት በተለይ ታዳጊ ሀገሮች አዎ መረጃ መከልከል ወይም መደበቅ ወይም አለማቅረብ ሊኖር ይችል ይሆናል። ግን ጥናት አድራጊዎች ጥናታቸውን የሚያደርጉት ባለው መረጃ መሰረት ነው። ግን እንደ መፍትሄ የሚሆነው ማለት በጤናውም ሆነ በሌላኛውም ሰፋ ባለመልኩም ብናየው ችግሩን ለሐኪም የደበቀ መድኃኒት አይገኝለት የሚባል ነገር አለ። ይህም እንደዛ ነው። ችግሩን በትክክል ማወቅ ህዝቡም ጥንቃቄ እንዲያደርግ ሊያገለግል ይችላል። አንዳንድ ጊዜ ሁኔታዎች ሲሸፋፈኑ ለህዝቦች የሌለ ነገር እንዳለ ነገር እንዲያዩ የመፍጠር ሁኔታ አለ። ስዕል ግን በትክክል ቢረዱ ሰዎች ኢቨን አመለካከታቸውንም ተግባራቸውንም ቤሄቤሪያቸውም ለማለት ነው ሊያስለውጣቸው ይችላል። ስለዚህ ያለውን ሁኔታ መግለጽ ይጠቅማል። ለችግሩ የመፍትሄ አካል ይሆናል ብዬ ነው እኔ የማምነው። ከመደበቅ የሚመጣ ነገር የለም። ምክንያቱም የሚታይ ነገር ነው። አንድ ሁለተኛ በአሁኑ አመት ላያሳዩት ይችላሉ። የተለያዩ ሀገሮች የታዳጊ ሀገሮችን ትተን ያደጉትን ብትወስድ የሞት ስታቲስቲክስ በየአመቱ ለህዝብ ማለት ሪሰርቸር ለህዝብ ይወጣል። ስለዚህ ያ ቁጥር ዛሬ ባይታወቅ ነገ ይታወቃል። ስለዚህ የጊዜ ጉዳይ ነው እንጂ ተደብቆ አይቀርም። በሙያዬም የስነ ህዝብ ባለሙያም ነኝ እና ምን መሰለህ በህብረተሰቦች ውስጥ የሚካሄዱ ሞትም ይሁን ውልደትም ይሁን ባትመዘግበውም በኋላ የህዝብ ቁጥር ሲካሄድ ነጥሎ ማውጣት ይቻላል። የሚደበቅ ነገር የለውም። የሚሻለው በትክክል ችግሩን ተረድቶ የበሽታውን መንስኤ በትክክል ለህዝብ በመግለጽ ይሄ ለምሳሌ ይሄ በሽታ የትንፋሽ ብሽታ ነው። ስለዚህ ሰውም ጥንቃቄ ማድረግ ያለበት ከትንፋሽ ጋር በተያያዘ ከመታጠቡ ከምን ከሌሎች መቅረቃት ከተያያዘ ማለት ነው። ስለዚህ በእኔ አመለካከት መግለጹ ጥቅም አለው ብዬ ነው የማስበው ማለት ነው። አሁን በቅርቡ ኢትዮጵያ የነበሩ ከዛ ነው ወደዚህ የመጡት ወደ አውስትራሊያ። በቆይታ ወቅት ምን ነገሮችን ተገንዝበዋል? በአካል እዛ ኢትዮጵያ በነበሩበት ወቅት በተለይ የበሽታውን ቅድመ መከላከል አስመልክቶ ሊወሰዱ የሚገባቸው በርካታ እርምጃዎች አሉ። በምዕራብ ዓለም የሚነገር እዛም፣ በጤና ሚኒስቴር እና በህብረተሰብ የጤና ኢንስቲዩት በኩል እንደዚሁ በየጊዜው ይነገራሉ። ማህበራዊ ርቀት የመሳሰሉት ነገሮች፣ ቤታችሁ ሆናችሁ ስሩ የሚባሉ ነገሮች አሉ ያ ከእውነታው ጋር አብሮ የሚሄድ አይደለም። ለኢትዮጵያ ባሉ አገራት ውስጥ ቤቱ ሆኖ ለመስራት ጥቂት እድሎች ብቻ ነው ያሉት። ያም ቢሆን እንኳን እዛ እዚህም አስተማማኝ የሆነ የኢንተርኔት ገልጋሎቶች የሉም። ከዛ ባሻገር አብዛኛው አካላዊ የሆነ ስራ የሚሰራ ነው። ከእጅ ወደ አፍ የሆነ ኑሮ የሚኖር ህብረተሰብ ነው። ከህዝቡ ቁጥር ብዛት አኳያ እነዚህን አካቶ ምን ተመለከቱ? ያስ ያሳደረቦት ስሜት ምንድን ነው? ስጋት ወይስ ይሄንን ነገር ኢትዮጵያ ልትወጣው ትችላለች ወይም ወረርሽኙ የተዛመተ ሆኖ ምናልባት በበሽታው የሚጠቁ ወይም ደግሞ የሟቾች ቁጥር የናረ ሊሆን ይችላል የሚል ስጋ ተሳድሮበታል። ይሄ ችግር የኢትዮጵያ ብቻ ችግር አይደለም፣ የመላው አህጉሩ ችግር ነው። ዋናው ችግር ምንድን ነው? ለሰው ልጅ ወሳኝ የሆኑ ሁለት ነገሮች ማለት ሕይወትና ሕይወትን ለማቆየት የሚደረገው ትግል ላይፍ እና ላይቭሊድ የሚባሉት ማለት ነው፣ በእንግሊዝኛ ሁለቱንም ነው የሚነካው። ማለት ቤት ተቀምጠ ህይወቴን ላርዝም ስትል ለመኖር የሚያስፈልጉት ነገሮችን ላታደርግ ነው ማለት ነው። እና ህይወት ህሉናህል ጥያቄ ውስጥ ይከቷል። በሌሎች ሀገር እንዳልከው በትልልቅ ሀገሮች ይህንን ቤታችሁ ቆዩ ምናምን ሲሉ የኢኮኖሚ ድጋፍም ያደርጉላቸዋል ለህዝቦቻቸው ማለት ነው። ማለትም ግን ለእነዚህ ላደጉ ሀገሮችን ይህ አይነት ይሄ ድጋፍ ቀላል አይደለም። ለምሳሌ ዚዩ ያለንበትን አውስትራሊያ ብትወስደው መንግስት ወደ ሶስት መቶ ሀያ ቢሊዮን ነገር ዜና አስገብቷል፣ ይሄን ነገር ለመደገፍ ማለት ነው። ይሄ ማለት ከሀገሪቱ ወደ አስራ ስድስት ፐርሰንት ጂዲፒ ነው። ይሄ ትልቅ ነው። ግን የሌሎች ሀገሮችንም የተመሳሳይ ሀገሮችንም ብትወስድ ለምሳሌ አሜሪካ ይሄን የምታደርገው ነገር ወደ ሀያ አምስት ፐርሰንቷን የጂዲፒ ሊጠይቅ ይችላል። ሳውዝ አፍሪካ የምታደርገው ወደ አስራ አምስት ፐርሰንት ሊጠይቅ ይችላል። ምሳሌ ሜክሲኮ ወደ ሰላሳ ፐርሰንት ይሄንን ሊደግፍ የሚችል ይህን ያህል የጂዲፒውን የአመት ምርት ማለት ነው በአማርኛ ያን ሊደግፍ የሚችል ኢኮኖሚ የላቸውም። ስለዚህ ልክ እንደ ሌሎች ሀገሮች ይሄ ሶሻል ዲስታንስ የሚባለውን ነገር ወይም ደግሞ ፍቅር በሩቁ የሚባለውን ነገር ማድረግ ሊከብዳቸው ይችላል። እንዳልከው ደግሞ በአፍሪካ ባሉ በአብዛኛው ከተማዎች ውስጥ የቤቱ ሁኔታ በጣም የተሟላ ላይሆን ይችላል። ብዙ ሰዎች በአንድ ቤት ውስጥ ይኖራሉ። ያን ያልከውን ነገር ላያሳካም ይችላል። ከዛም ውጭ ደግሞ ብትል ለምሳሌ አዲስ አበባን ብትወስድ ትራንስፖርት ውስጥ በጣም የተጫጨቀ ሁኔታ ነው ያለ። እጅ መታጠቡ እንዳለ ሆኖ እንደሚጠቅም ሆኖ ግን የበሽታ የትንፋሽም ስለሆነ በታክሲ ላይ የተዛዘልክ እየሄድክ እጅን ብታጠብ እንዴት ነው? ጥሩ ነው ግን ይህም ችግር አለው። ስለዚህ ችግሩ ወሰብሰብ ያለ ነው እና እንዳለ ሁላችሁንም ደግሞ ቤት ተቀመጡ ማለት ደግሞ መንግስት የኢትዮጵያ መሆን የሌሎቹን የሚያስከትለውን የኢኮኖሚ ጫና የሚሸከም ኢኮኖሚ የላቸው። ስለዚህ ለተየካኝ ነገር ምንድን ነው ታዲያ የሚሆነው ካለ ሁኔታ ስጋ እንዴት ይሄዳል? ይላልከው አዎ እነዚህ ነገሮች በተለያዩ የአፍሪካ ሀገር ያሉ መሪዎች ማድረግ ያለባቸው ሁለቱን ማመጣጠን አለባቸው። ሶሻል ዲስታንስ ተሟላ ሁኔታ እናድርግ ካሉ ኢኮኖሚያቸው አይሸከመውም እና ማድረግ ያለባቸው ያንን ማመጣጠን መቻል አለባቸው። ማለት የተወሰኑ አካባቢዎችን መሸፈን ይችላሉ። ለምሳሌ በኬንያ የተደረገው ምንድን ነው? ናይሮቢ ዋና ከተማዋን ከሌላው የሀገሪቱ ክፍል መነጠል ማለት ነው። ስለዚህ በናይሮቢና በሌሎቹ አገሪቷ ክፍል ያለውን የሰዎች መመላለስ ወይም ሙቭመንት ቀንሰውታል። ሌላም ደግሞ ያደረጉት እነሱ ለምሳሌ የሰዓት ላፊ አደረጉ። ምን ግንኙነት አለው አንድ ሰው ሊል ይችላል። ለምሳሌ በመጠጥ ቤቶች ውስጥ ምናምን የሚደረጉ መተላለፎችን ለመሸፈን ማለት ነው። ሌላም የሚደረጉ አሉ። እዚህ ከመምጣት በፊት ድሃ ነበርኩ ለምሳሌ። እና እዛ ደግሞ ምንድን ነው ያደረጉት የሚሰሩትን ሰዎች የእድሜም ወሰኑ ምክንያቱም ያው በሽታው ለሞት እና ለአስከፊ ነገር የሚዳርጋቸው እድሜያቸው ገፋ ያሉ ሰዎች ናቸው። ስለዚህ ምን አደረጉ? እድሜያቸውን ከሀምሳ አምስት በላይ ያሉትን እነሱን ስራቸውን ወይ ከቤት እንዲሰሩ አደረጉ። ሌላውን እየሰራ ማለት ነው፣ የኢኮኖሚውን ጫና ለመቀነስ ማለት ነው። በኢትዮጵያ አንፃር፣ ሌሎች ደግሞ ህብረተሰቡን የሚያሰባስቡ ነገሮችን ግን ከቤት ሊደረጉ የሚቻሉትን ማድረግ ይቻላል። ለምሳሌ እንደተደረገው እምነትን ከቤት ማካሄድ ማለት ነው። ይሄ ይሄ ነገር ሊቀንሰው ይችላል፣ የትራንስፖርቱን ችግር። ለምሳሌ ትንሽ መንግስት ገንዘብ ካለው ትራንስፖርቶችን ማስፋፋት እና በትራንስፖርት ውስጥ የሚሄደውን ሰው ቁጥር መቀነስ፣ ያን ትንሽ ሊቀንሰው ይችላል እና እነዚህ ናቸው። እና አስቸጋሪ ነገር ነው። በኢትዮጵያ ላይ ብቻ የመጣ አይደለም። ለአጉሩ በጣም አስጊ ነው ነው የሚባለው። የሞት መጠኑም እንደገለጽ ነው በጣም ከፍተኛ ይሆናል። ከዛም በላይ ግን ኢኮኖሚውንም በጣም ያተጓ አሁን በቅርቡ የዓለም ባንክ ያወጣው ለምሳሌ ጥናት አለ። ያ ጥናት ምንድን ነው የሚያመለክተው ቫይረሱ ያለው የኢኮኖሚ ተጽዕኖ በአፍሪካ ላይ እስከ ሰባ ዘጠኝ ቢሊዮን ሊደርስ ይችላል። ከሰላሳ ሰባት ቢሊዮን ዶላር እስከ ሰባ ዘጠኝ ቢሊዮን ዶላር ሊደርስ ይችላል። ይሄ ማለት ምንድን ነው የሀገሪቷን የሁለት ነጥብ በሁለት የጂዲፒ ነገር ከበር ያደርጋል። ኢኮኖሚውም ላይ ሁን የሰው ሕይወት ላይ ያለው ተጽዕኖ ከፍተኛ ነው የሚሆነው። መደረግ ያለበት እንግዲህ እንደየሀገር ሁኔታ ይለያያል። አንዳንድ ሀገሮች ኢኮኖሚያቸው የሚችለው የሚችለው እስከሚችለው ድረስ መሸከም የማይችለውም እንዳልኩት ነገሩን ላላ አድርገው፣ ሌሎች ደግሞ ዝቅተኛ የሆኑ የህብረተሰብ ክፍሎችን ለምሳሌ በምግብ በመርዳት ለምሳሌ ሩዋንዳ እንደዛን ያደረገችው በማድረግ ይሄ የሎክዳውኑ ወይም የመዝጋቱ ነገር በኢኮኖሚ ላይ የሚያወጥነትም በተለይ በዝቅተኛ የኑሮ ደረጃ ላይ ያሉ ህብረተሰብችን የሚያደርግ መሆንም አለበት። ሌላ ጥንቃቄ መደረግ ያለበት ደግሞ ህብረተሰባዊ ትብብሩን እንዳይጎዳው ነው። ለምሳሌ በሳውዝ አፍሪካ ውስጥ በደቡብ አፍሪካ ውስጥ በጣም ሎክዳውን ለማድረግ ተሞክሮ ነበረ። ያ ምን ያስከተለ፣ ምክንያቱም ሰዎች መስራት አለባቸው፣ ካልሰሩ አይበሉም። ያ ምንድነው ብጥብጥ ነገር አደረገ እና በፖሊስ እና በህብረተሰቡ መካከል ማለት ነው ስለዚህ ይሄ የተደረገው መዝጋትን ወደ ሌላ ብጥብጥ እንዳያመራም መታሰብ አለበት በኢትዮጵያ ሁኔታም ደግሞ በዚህ በአካባቢዎች መካከል ያለውንም ግንኙነት እንዳያሻክረው በተማከለ መልክ መደረግ አለበት ምንድነው የሚያስፈልገው በአሁኑ ጊዜ ህብረተሰባዊ ትብብር ነው በጥናታችን ላይ እንዳየነው የገለጽ ነው ሶስት ነገሮች ነው እንዳልከው፣ ላይፍ ላይፍ ሊድ እና ሶሻል ኮሽን። እነዚህ ሶስቱ ነገሮች አንድ ላይ ያመጣጠነ እና እያንዳንዱ ሀገር ነባራዊ ሁኔታ ጋር የተገናዘበ መሆን አለበት። ለሁሉም የሚያሟላ ለሁሉም የሚሰራ አንድ መፍትሄ አይኖርም ነው ይሄ ነው እንግዲህ እኛ ያስቀመጥነው በጥናታችን دكتور يوهانس كنفو بكامبرا انفرستي يلولا ويتين انا متاني حابت ممهر سلاك على من اللسو انا ما سجنا لن ما سجنا